በኦሮሚያ ክልል ምዕራብ ጉጂ አውራጃ ወይም ዞን እንደገና በአገረሸ ግጭት ነዋሪዎች የተሰደዱ መሆኑን ከአካባቢው በሌሊት የደረሰን የስልክ ጥሪ መረጃ በአጭሩ ይገልጻል። ግራቅኙን በማስተናገድ የፖለቲካ ተቃዋሚው ሰማያዊ ፓርቲ የዞኑ አስተባባሪ አቶ ተፈሪ ጎበና ይዘቱን ይገልጻሉ። ክልል ምዕራብ ጉጂ ዞን የዞኑ ዋና ከተማ ሀገረ ማርያምና ወረዳ ቃርጫና ጤንቱ አንበላ በተባሉ ወረዳዎች የአሰረጠኝ ቀበሌዎች የተፈናቀሉ አባወራዎች እነሱም ተፈናቃዮቹ የሚገኙበት ቦታ በደቡብ ክልል ገደኦ ዞን ገደብ ከተማ ቦቲቲ ቀበሌና ጫንጫ ቀበሌ ገብረ ማህበር ውስጥ በትምህርት ቤትና በቤተ ክርስቲያን እንዲሁም ደግሞ ሰዎች ሲተባበሩ በተገኙበት በድንኳን ውስጥ በአሁኑ ሰዓት ዝናብ ጎክ እየወረደ እዛ ነው የሚገኙት። በዚህ መንስኤ የደረሰ ጉዳት እንዳለ ጠይቄያቸው እየተፈጸመ ያሉ ዋና ዋና ችግሮች ቤት ንብረት ማቃጠል ወይም ማውደል፣ ሌሎችን ብሔርና ብሔረሰቦችን በየመንገዱ ማፈንና መምታት፣ መደብደብ፣ መግደል ወዘተ። በተለይም ትናንትና ሶስት ሰው ሞቶ እንደዛ ደግሞ አሁን ሁለት ሰው ድላ ሆስፒታል ገብተዋል። በዚሁ አካባቢዎች ቀደም ሲል በሀገር ሽማግሌዎች ችግሮች እልባት እንዳገኙ ይታወቃል። አሁን አዲስ ሁኔታ ምን ተፈጥሮ እንደሆነ ምክንያቱን በመግለጽ በአዲስ መስመር ያገረሸ ነው እና የችግሩ መስያዎች የሆኑት ነገሮች ደግሞ የአንቀጽ ሰላሳ ዘጠኝ ዘጠኝ ያመጣ ጣጣ ነው። የአውራጃውን ወይም የዞኑን አስተዳዳሪ ደጋግመን ስልክ መደወል ልናገኛቸው አልቻልንም። ነገር ግን የፖሊሱን አዛዥ ኮማንደር ተስፋ ሻሎን በስልክ ባነጋገርኳቸው መሰረት ከኮማንድ ፖስቱ ጋር እየሰሩ መሆኑን ገልጸውልኛል። ሆኖም ለዚህ ዘገባችን ባይደርስም በአጭሩ የገለጹልኝ እኛ አካባቢ ጫፍ ላይ ነው፣ ወተን ላይ ነው እንጂ ሙሉ በሙሉ ጊዜው ዞን አካባቢ አይደለም። ደቡብ ብሄር ገደቦ ዞን ሳይሆን እዚህ ገደብ የምትባል ወረዳ አለች። እዛ ከምትዋሰነው ምዕራብ ጉጂ ዞን ጋር ነው ትንሽ ድንበር ላይ ነው ግጭቱ። መነሻ የሚታወቅ ነገር የለም። አሁን ትንሽ ስራ ላይ ስለሆንኩኝ ቆይቼ ትደውልልኛለ። እሺ እሺ። አሁን ትንሽ ከማ ውስጥ ጸጥታ ሁኔታ እየሰራ እናያለ ነው። ጌታቸው ተድላይል ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ